ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢ አርብ ምሽት ግንቦት ሀያ 2013 ዓ ም መሰናዶ ጀምሯል። ለምሽቱ ያዝንላችሁን እናስተዋውቃችሁ። በጠቅላይ ሚኒስቴር አብይ አህመድ የፌስቡክ ገጽ አማካኝነት ትላንት መጀመሩ ይፋ የተደረገው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ፣ አሜሪካ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጭን እንዲጠቀም ምሁራን መከሩ። ብልጽግና የሪጂናል ቻፕተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል የቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ጀማል ሳይድና የሰማችሁት በዚህ ዙሪያ እሳቸውና ሌሎች ምሁራኖችን አነጋግረን ዘገባ ይዘናል። በሌላ በኩል በዚህ ሳምንት የዩናይትድ ስቴትስ የውጭ መስሪያ ቤት በየአመቱ የሚዘጋጀውና በእንግሊዝኛ ምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ የተመሰረተበትን አስረኛ አመት ክብረ በዓል አስመልክቶ በድረገጽ አማካኝነት ጉባኤ ያካሂዷል ለመሆኑ ያሊ ለአፍሪካ ወጣቶች ምንጠ ተጠቀመ። በአንድ አመት ብቻ የተገናኙት ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች እውን እንደሆኑ አውቃለሁ። ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም። በ2008 ዓ ም የያሊ ተሳታፊ የነበረው ወጣት አብርሃም እንድሪያስ ነው የሰማችሁት። በዚህ መርሃ ግብር ላይ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ግግር አድርገው የእሳቸውንና የወጣቶቹን ተሞክሮ አጠናቅረናል። ሌሎች ዜናዎቹ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግደው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ስለምትሆኑ እያመሰግንን አሁን ወደ ዜናዎቹ እንሻገራለን። አመሰግናለሁ ኤደን። ዩናይትድ ስቴትስ በትግራይ ክልል በሰላማዊ ሰዎች ላይ የሚደርሱ የመብት ጥሰቶች ካልተገቱ በስተቀር ኢትዮጵያና ኤርትራ ተጨማሪ እርምጃዎች ሊወሰድባቸው እንደሚችል አስጠንቅቃለች። በትናንትናው እለት ቦብ ሜንዴዝ በመሩት የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ስብሰባ ላይ ንግግር ያደረጉት የዩናይትድ ስቴትስ መንግስት የአፍሪካ ጉዳዮች ቢሮ ረዳት ጸሐፊ ሮበርት ጎዴክ ኢትዮጵያ የለውጥ ነጥብ ላይ መድረሷን ጠቅሰዋል። ሁኔታዎች የማያሻሻሉ ከሆነ ሰብአዊ መብትን በሚጥሱት ላይ የሀብት ዝውውር እግድና ወደ አሜሪካ እንዳይገቡም የመከልከል እርምጃዎችን የሚያጠቃልለው የማግኔት ስካይ ማዕቀብ ሊጣል እንደሚችል አስጠንቅቀዋል። ከስድስት ወራት በላይ የተሻገረው የትግራይ ክልል ጦርነት በሺዎች የሚቆጠሩ ሰዎችን ህይወት መቅጠፉን፣ ከሁለት ሚሊዮን በላይ የሆኑትን ከመኖሪያቸው ማፈናቀሉን እና አምስት ሚሊዮን የሚሆኑ ሰዎች ደግሞ ረሃብ እንዲጋረጥባቸው እንዳደረገ የሰባዊ መብትና ረዴ ድርጅቶች ማስታወቃቸው ይታወሳል። ከነሱ በተቃራኒ የኢትዮጵያ መንግስት ከተገደሉት መካከል አብዛኞቹ ተዋጊዎች እንጂ ሰላማዊ ሰዎች አይደሉም ሲል ይሟግታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዩናይትድ ስቴትስ በኢትዮጵያ ኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ እየገባች ነው ብሏል። የዋሽንግተን የጸጥታ ማዕቀብ የሚቀጥል ከሆነ የሁለቱን ሀገሮች ግንኙነት ዳግም ለማጤን እንደሚገደድም ማስጠንቀቁ ይታወሳል። ጀርመን በቅኝ ግዛት ዘመን በናሚቢያውያን ላይ የዘር ማጥፋት ወንጀል መፈጸሟን አምናለች። በአፍሪካዊቷ ሀገር ለሚደረጉ ግንባታዎች የሚውል አንድ ቢሊዮን ዩሮ የገንዘብ ድጋፍም ለማድረግ ቃል ገብሳለች። ናሚቢያ የጀርመንን እርምጃ በበጎ ተቀብለዋለች። የጀርመን ቅኝ ሰፋሪዎች በ10 ሺ የሚቆጠሩ የሄሬሮና ናማ ጎሳ አባላትን ከጎረጎሳውያኑ 1904 እስከ 08 ባለው ጊዜ ውስጥ ጨፍጭፈዋል። ይህም በታሪክ አጥኚዎች ዘንድ የ20ኛው መቶ ክፍለ ዘመን የመጀመሪያው የዘር ፍጅት በሚል የሚታወቅ ሲሆን ያለውን ይህ ድርጊት የናሚቢያና ጀርመን ግንኙነትን ለዓመታት መርዘዋል። ጀርመን ከዚህ ቀደም የተፈጸመውን ወንጀል ብታምነም ቀጥተኛ ካሳ ለመክፈል ግን በተደጋጋሚ ሳተስማማ ቀርታለች። ናሚቢያ ከ1884 እስከ 1915 የጎረጎሳውያን ዘመን ባለው የጀርመን አገዛዝ ውስጥ የጀርመን ደቡብ ምዕራብ አፍሪካ ትባል ነበረ። በመቀጠል ለ75 ዓመታት በደቡብ አፍሪካ ስር ተዳድራለች። ነፃነቷን ያገኘችው በጎረጎሳውያኑ አቆጣጠር በ1990 ዓ ምት ነበረ። በ1904 የጎረጎሳውያኑ ዘመን ዋተርበር ሲያደርግ እየተባለ በሚጠራው ጦርነቱ 8ያ ሺ የሄሮሮ ጎሳ አባላት ህጻናትና ሴቶችን ጨምሮ በካልሃሪ በረሃ ላይ በጀርመን ጦር ተሳደዋል። 15 ሺ ብቻ በህይወት ተርፈዋል። በትንሹ 60 ሺ የሄሮራ ጎሳ አባላትና 10 ሺ የናማ ጎሳ አባላት ከ1904 እስከ1905 ባለው ጊዜ ውስጥ ተገድለዋል። የሆንግ ኮንግ የሚዲያ ባለሀብትና የአፍቃሪ ዲሞክራሲ እንቅስቃሴ ተሳታፊ ጂሚ ላይ በ2019 የጎረጎሳውያኑ ዘመን በነበረው የጸረ መንግስት ተቃውሞ ሰልፍ ምክንያት ተጨማሪ የእስር ጊዜ ተፈርዶባቸዋል። ሌይ እና ሌሎች ዘጠና ሰዎች ፈቃድ ባላገኘ ስብሰባ ውስጥ ለመሳተፍ በመሞከር ወንጀል ተከሰዋል። በጥቅምት 2019 በሺዎች ከሚቆጠሩ ነዋሪዎች ጋር እያሽቆለቆለ ያለውን የሆንግ ኮንግ ዲሞክራሲ መብቶች ይዘት ለመቃወም ወደ ጎዳና ወጥተው ነበረ። ቀደም ብሎ በቀረበ ክስ የ14 ወር እስር የተፈረረባቸው ሌይ በአሁኑ ክስ ተጨማሪ የ14 ወራት ቅጣት ይጠብቃቸዋል። ሌይ ዚ አፕል ዴይሊ የተሰኘው አፍቃሪ ዲሞክራሲ ህትመት ባለቤት ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ኤደን ገረመው በመስተንግዶ ከጋቢና ቪኦኤ ጋር ይዣችሁ እዘልቃለው። አሁን ለምሽቱ ወዝድ ወደ አሰናዳቸው ዘገባዎች እንለፍ። የዕለቱ አበይ ዘገባችንን የምንሰማበት ሰዓት ላይ ደርሰናል። ትላንት የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ አሜሪካ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጭን እንዲጠቀም ምሁራን መከሩ። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ይፋ የተደረገውና ትላንት የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጭ ዝርዝ የዝርዝር ጭብጦች አልሰፈሩበትም። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳዩ ትኩረት እንዲያደርግ ጠይቀዋል። መስፍን አራጌ የአሜሪካን መንግስት በኢትዮጵያ ከፍተኛ የመንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጠር እንደሚችል ምሁራን ሀሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ እንደሚሉት የኢትዮጵያን ህልውና እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ። በስብሰባው የአሜሪካ የጉዞ ገዳ በመጀመሪያ ረድስ ነው ማስቀምጠው ሁለተኛ የሱዳን ጉዳይ እና ወታደራዊ ልምምድ ደረገች መሆኑ ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነውና፣ ይህም አንድ ጉዳይ ይሆናል ብዬ ገምታለሁኝ። የህዳሴ ግድቡ ሙሊትም የተቃረበ ነው። የምርጫም ጉዳይ አለ። የውስጥ ጦርነት እና ጸጥታ ጉዳዮችም አሉ። በሐዋሳ ዩኒቨርሲቲ የመንግስት አስተዳደርና ልማት ምሁሩ ዶክተር ፍቅረ ወልዴኔ ነህ ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ። እንደሚታወቀው ቅርብ ጊዜ ወዲህ በብልጽግና የሪጅናል ቻፕተርስ ወይም የክልል ጽፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደረግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜው ቢሆን ወደ ጎንጥተው ጥተው የአላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ በአመራሩ መካከል አንድነት መስጠት እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ። ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የውክልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂም ኢንሆፍ መግለጫ ዋቢ በማጣቀስ የመቶ ሀያ ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አገር በዚህ ደረጃ ወርዶ ለማሻጣት መሞከር የውጭ የዲፕሎማሲ ጠለፋ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖችም ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያ መንግስት መደገፍ ሲገባ ያለበትን ትንሽ ክስተት ተጠቅሞ አብዛኛውን የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የዓለም አቀፍ የዲፕሎማሲ ተጽዕኖ ውስጥ ማስገባት ተገቢ አይደለም እያሉ ነውና ብዙ ስራዎች ይጠበቁብናል። ኢትዮጵያ የተዳከመች ሀገር መስል እንድትታይ አድርጓታል። ሀገር ውስጥ የሚፈደሩ ፍጥረቶች መንግስት ኤፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። ይዚ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላማን ካጠናክረች ኢትዮጵያ ውስጥ ያለውን የመረጋጋት በደንብ ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች። በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ሀይሎችን ወደ ሀገራቸው መመለስ የሚሉና ና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት። ዲፕሎማሲያዊ ጥረትና ሟጦ መ ጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት በመስጠት ይህን ጉዳይ ለመፍታት እንግዲህ አሉታዊ ሰጥቶ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እነሱ ጥሩ ነገር እንዲያደርጉልን ካልሆነ ደግሞ አግሬሲቭ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጡ ምስጢራቸው ሁሉ በውጭ በገሀድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሃ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህ ምን ላይ ስለሆነ ማለት ነው አሜሪካ የዓለም ሀያል ሀገርነት ገዶች በመጣል አሜሪካ ላይ ሊታደርስ ስለው ተጽዕኖ ብዙ ብዙም አይታየኝም። ስለዚህ የአሜሪካ የኢትዮጵያ ዋነኛ አጋሯ ነች፣ በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯ ነች። ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገበት የራሷ ስህተቶች ሊሆን ይችላሉ እሱን አስባለ። ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ትግልስ ሳንሳቸው የእነሱ ነቀዝ የበላሱ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው የኢትዮጵያ መንግስት ያለበት ማዕቀቡ ጎዳን ነው። እናንተ ማዕቀብ አልጎዳንም ከተባለ ተጨማሪ ማዕቀብ ይጣልብን አይነት ነገር ጥሪ ይመስላል። እና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ የኢትዮጵያ ሀገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ህዝብ ጋር መስራት ያስፈልጋል። በተለይ የአፍሪካ ህብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ እስከ ማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክተዋል። የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ ሀያ ስልሳ ሶስትን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮረ የሚመስሉ ነገር በሌላ የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል። ከአሜሪካና ከኢትዮጵያ መካከል የተፈጠረው ጉዳይ ከሌላ የአፍሪካ ሀገርን በተለይ ግብጽን የሚነካካ ይሆናል። ስለዚህ የአፍሪካ ህብረት በእኔ አመለካከት የኢትዮጵያን ለማስደሰት ስለሚወስዳቸው ነገሮች ግብጽን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ባ ባላንስ ለማድረግ ይመስለኛል፣ ዝም ማለት ነው የመረጠው። የኢትዮጵያ መንግስት ጥሪ ማቅረብ አለበት። የአፍሪካ ህብረት ይህን ጉዳይ እንዲያወግስ ኦፍሻል ጥሪ ማቅረብ አለበት። ቻይናን እንግዲህ ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብተዋል። ይሄ በትክክል ፎሪን ፖሊሲ መጋዚን የተለያዩ አሜሪካን ክጽፉት የሚያሳየው ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ አሜሪካን ፍላጎት የሚያከብር እና በአሜሪካ ስጥላ ስር ያለ አንድ ህብረትን መስረት አይነት ነገር ነው እንቅስቃሴው፣ እና አሜሪካ የተበለጠችው አፍሪካ ላይ ነው ለቻይና ቴክኖሎጂ ማድረግ ኢኮኖሚ ማድረግ አፍሪካ እንደተጠያቂነት ያደረጉ ስለሆነ አፍሪካን ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለውና እንደ አፍሪካዊ ይህን ፓን አፍሪካኒዝም ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ ነገ ነፃ የውጭ ጉዳይ ፖሊሲን ለማራመድ የሚሞክር አፍሪካ የአፍሪካ ሀገራትን አሁን ነገም የሚጠልሱ ጉዳይ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ተስፍንን፣ ለዘገባው አመሰግናለሁ። ከዚሁ ርዕስ ሳንወጣ አሜሪካ በኢትዮጵያ ትግራይ ክልል ውስጥ እየተካሄደ ያለው ግጭት እንዲያቆም ጫና ለማሳደር የኢትዮጵያ ባለስልጣናት፣ እንዲሁም የቀድሞና የአሁን የህወሀትና የአማራ ክልል ባለስልጣናት ወደ ሀገሯ የሚያደርጉትን የጉዞ ጉዞ ላይ እገዳ ጥላለች። ይህም በተመለከተ ዘጋቢያችን አስቴር ምስጋናው ከአማራ ክልል የህብረተሰቡን አስተያየት ጠይቃ ተከታዩን አድርሰናለች። ያነጋገርኳቸው አንዳንድ የባህር ዳር ከተማ ነዋሪዎች ዩናይትድ ስቴትስ በኢትዮጵያ ላይ የወሰነችው ውሳኔ በተለይ አንድን ቡድን ለመጥቀም ያለመ ነው ብለዋል። ያ ቡድን ደግሞ በመንግስት አሸባሪ ተብሎ የተፈረጀው ህወሀት መሆኑን ጠቅሰዋል። ውሳኔው ወገንተኝነትም የተንጸባረቀበት ነው ባይ ናቸው። አቶ ሳሙኤል ጌታቸው አሜሪካ በአንዲት ሉዓላዊ ሀገር ላይ ጣልቃ መግባት የለባትም በማለት የተጠቀሰውን ሀሳብ አብራርተዋል። የአሜሪካ መንግስት በኢትዮጵያ ላይ የጣለችውን ማዕቀብ እኔ እንደ አንድ ኢትዮጵያዊ ዜጋ እቃወማለሁ። እቃወምበትም ምክንያት ምንድን ነው? አሜሪካን የሚያክል አንድ ትልቅ አያል ሀገር በአንድ ሀገር ለዋላዊነት ለዋላዊ በሆነች ሀገር እራሷን በምታስተዳደር ሀገር ጣልቃ ገብታ የውስጥ ጉዳያችን ላይ ጣልቃ ገብታ ለመስራት ስታስብ በጣም የወረደ ነው አይነ እገዳ ውሳኔ ስሙ የተጠቀሰው የአማራ ክልል የሰራው በደል የለም በማለትም አስረድተዋል። አቶ ሳሙኤል መላው ኢትዮጵያ ውስጥ ላይ ግድ ያለ የዘር ማጥፋት አለ። አሜሪካ ኢትዮጵያን ሰፖርት ማድረግ የምትፈልግ ከሆነ ና ለኢትዮጵያ ሰብአዊነት የቆመች ከሆነ ቤኒሻንጉል ጋር ለሚገደሉት፣ ደቡብ ጋር ለሚገደሉት፣ አማራ ክልል ጋር ለሚገደሉት ዜጎች ለምን አላሰበችም አልተቆረቆረችም ነበር እና በእኔ አስተሳሰብ ለአንድ ክልል ለትግራይ ብቻ ወገንተኛ ሆና መምጣቷን እረዳለሁ። ለእኔ ስሜት የሚሰጠኝ እንደዛ ነው። ትግራይ ክልል በኢትዮጵያ ስር ነው ያለችው። እሷ ጋም የተከናወነው ህግ ማስከበር ነው። ይህም ደግሞ መላው የኢትዮጵያ ሕዝብ ደግፎት ነው ህግ ማስከበሩ የተከናወነው። ህግም ሲከበር በቲፒኤልኤፍ ግሩፕ ብቻ ላይ እንጂ በህዝቡ ላይ የተደረገ ነገር የለም። እኛ እስክናቀው ድረስ አማራ ክልል ያለን መሬት በሀይል የተወሰደ መሬት ነው። ይህም ኢህአዴግ ወይም ቲፔልፍ ከገባ በኋላ የተወሰደ መሬት ነው። ከዛ በፊት በደርግ ሰዓትም ሆነ በኃይለስላሴ ሰዓት፣ ከዛ በፊትም በነበረው ሰዓት ላይ በአማራ ክልል የነበረ ቦታ ነው። በጉልበት የተወሰደ ነው። አሁንም በጉልበት ነው የተመለሰው። ይሄ እንደውም ምንድነው እኩል ነው ብዬ ነው የማስበው። ግን የአሜሪካ መንግስት ከዚህ አካባቢ ስፔስፊካሊ አማራ ክልል ያለን መሬት ተጠቅሶ ይውጡ ማለት ለአንድ ክልል ብቻ ወገኝተኝነቱን እያሳየን እንደሆነ እንደ አማራ ሕዝብም ሳይሆን እኔ ብሔርተኛ አይደለሁም። እንደ አማራ ክልል ተወላጅነት እኔ አማራ ክልልን በጣም እየተጫነች ፒፒልፊን እየደገፈች እንደሆነ አሜሪካ ይሰማኛል ለማለት ፈልጌ። ሌላው አስተያየት ሰጭም ስማቸውን በማስተዋወቅ ይጀምራሉ። ስሜ ጀንበሬ ወርቄ ይባላል። በማንኛውም ፍርድ ቤት ጠበቃ እና የህግ አማካሪ ነኝ። አሜሪካ እንግዲህ ሰሞኑን በኢትዮጵያ ላይ የጣለችው ማዕቀብ ከመሰረቱ የህግ አግባብ ወይም ህጋዊነት መርህን የተከተለ አይደለም። ምክንያቱም ትግራይ ክልል ማለት የኢትዮጵያ አንዷ አካል በኢትዮጵያ ውስጥ የምትተዳደር በፌዴራሉ መንግስት ስር ያለች ከተማ እንጂ ራሷን እንችላል ሉዓላዊ ሀገር አይደለች። የተሰጠው የማዕቀብ ሂደት የሚያሳየው ግን የሌላ ሉዓላዊ ሀገር ራሷን እንችላል የተቀመጠች ሀገር በማስመሰል የኢትዮጵያ መንግስት ወይም የአማራ ክልል መንግስት በትግራይ ላይ ጫና ያደረገ መሆኑ በማስመሰል የወጣ ማዕቀብ ነው። ይሄ ማዕቀብ ደግሞ ሙሉ ዝርዝሮችን ስንመለከት የቲፒኤልፍ ወይም የህወሓትን ጉዳይ የማስፈጸም የተልእኮ የማስፈጸም ተግባር የሆነ ነው የሚመስለውና አሜሪካ ይህንን የሰራችውን ወይም የፈጸመውን የሰጠችውን የማዕቀብ ሂደት እንደገና ቆም ብላ አይታ ከኢትዮጵያ ጋር ከነበራት ወዳጅነት ስለሆነ የዲፕሎማሲያዊ ግንኙነቷንም የሚያሻክር በመሆኑ ቆም ብላ እንደገና ይህን ማዕቀብ ልታነሳ ይገባል ብዬ አስባል። ወይዘሮ ሸዋዬ መታከት የአሜሪካ መንግስት በኢትዮጵያ ላይ የጣለውን ማዕቀብ እንደገና ቢያይልን በጣም ደስ ይለናል። ምክንያቱም ወደ ባሰ ህዝቡ ወደ ጥፋት ውስጥ መክተት እንጂ ለማውጣት ለማውጣት ምንም አይነት መፍትሄ እንደሌለው ይህንን አረጋግጭ እናገራለሁ። ወጣት ዝነኛው አድምጥ በበኩሉ ውሳኔው የኢትዮጵያና የአሜሪካን ወዳጅነት የሚያበላሽ በመሆኑ እንደገና ሊታይ እንደሚገባ ይናገራል። አሜሪካ በእኛ የጣለች የጣለችው ማዕቀብ እንግዲህ ማለት እንደ ሀገርና ሙሉ ዝርዝር ሪፖርት ቢያጣም የተወሰነ ያወጣችው ነገር አላት። ከባለስልጣን ጀምሮ ከምን ከምን የሚለው ነገር እንግዲህ እንደ ሀገር ማን ስልጣን ተጠቅማ ነው ግን በውስጥ ጉዳያችን ላይ ገብታ ይሄ ነው ይሄ ነው ውስጥ የሀገራችን ጉዳይ ነው። ድረስ ራሷ መንግስት አላት። ይህ የገዛ መንግስታችን ነው መወሰን የሚችለው። አሜሪካ ብዙ ጊዜ ስናያት እሷ ጣልቃ የምትገባው የራሷን ለማስከበር ነው። ወጣት ዝነኛ ቪዛ ክልከላ ባለስልጣናት ነው የሚመለከተው። ያው ትምህርት የትምህርት ካሪክለም የወደቀ ካሪክለም ስላለ እሱን ካሪክለም ልጆቻቸውን አያስተምሩም። የነሱ ልጆች ውጭ ስለሚማሩ እኛና እነሱ ናቸው የእኛ እህት ወንድሞች ናቸው የሚማሩት። ስለዚህ ካሪክለሙን የእነሱ ልጆች ሲወድቁባቸው ለማስተካከል ይጠራሉ ብዬ አስባለሁ። አቶ አዲስ ጀንበሬ በበኩላቸው አሜሪካ በክልሎች መካከል መካከል ጣልቃ በመግባት በአማራ ክልል ባለስልጣናት ላይ የማይገባ ማዕቀብ ማስቀምጧ ተገቢ አይደለም ብለዋል። ለምሳሌ አንድ ክልል አንድ አንድ አገር ነው የሚያስተዳድሩ አገር ለብቻው ለብቻው፣ ለምሳሌ እንደ ጅቡቲ እንደ ኤርትራ ያለ አገር ከሆነ እሰየው፣ እንደዚህ አገር ከሆነ እይ። ግን ሁሎቹም ክልሎች የሚያስተዳድራቸው የኢትዮጵያ መሪ ነው። ስለዚህ ይሄ ልክ እንደ ሌሎች አገሮች አሁን እንደ የአደጉ ሀገሮች እንደ አሜሪካ ያለ ያዩት ምንድ ነው? ብቸኛው ሆነ ራሷን እንችላ እንደምትኖር አድርገው ነው ያዩት ትግራይን ብቻ። ስለዚህ ይህ ምንድን ነው? ኢትዮጵያ አንድ መንግስት ነው ያላት የሚያስተዳድራትም አንድ መንግስት ነው ያላት፣ ሁለት መንግስት የላትም። ይህን አሜሪካን ሊጠፋውም አይችልም ያውቃል። እያወቀ ግን እያጠፋ ነው ያለ የውሸት ፕሮጋንዳ በሚነዙት ላይ አሜሪካን በዚያ ላይ መመረዙ አሳዛኝ ነው። አብዛኛዎቹ አስተያየት ሰጪዎች ዩናይትድ ስቴትስ በተለይ ለህወሓት ወገንተኝነት እያሳየች ነው ሲሉ ወቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ዘናቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኮቪድ-19ና የአየር ንብረትን የመሳሰሉ ድንበር ተሻጋሪ ቀውሶች ዓለም አቀፍ ማህበረሰቡን በፈተኑበት በዚህ ወቅት የአፍሪካ ወጣቶች ከአህጉራቸው አልፈው ለዓለም ሕዝብ ተስፋ መሆናቸውን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ተናገሩ። አምባሳደር ግሪንፊልድ ይህን ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚዘጋጀውና በእንግሊዝኛ ምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ የተመሰረተበትን አስረኛ አመት ክብረ በዓልን አስመልክቶ በድረገጽ በተከናወነው ጉባኤ አማካኝነት ነው። ለመሆኑ ያሊ ለአፍሪካ ወጣቶች ምን ጠቀመ ስትል ስመኝሽ የቆየ ኢትዮጵያን ወክሎ በያሊ ላይ የተሳተፉ ወጣቶችን አነጋግራ፣ ረብ ሁለት በክብረ በዓሉ ላይ አምባሳደር ግሪንፊልድ ያደረጉትን ንግግር አክላ ተከታዩን አሰናታለች። የዛሬ አስር ዓመት በ2003 ዓ.ም የአፍሪካ የወደፊት መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ለመጀመሪያ ጊዜ ተመርጠው ለልምድ ልውውጥ ወደ አሜሪካ ሲላኩ አምባሳደር ሊንዳ ቶማስ ግሪንፊልድ በላይቤሪያ የአሜሪካ አምባሳደር ሆነው እያገለገሉ ነበር። የመጀመሪያ ተሳታፊ ከነበሩት ወጣቶች መካከል ላይቤሪያን ወክለው የተመረጡትን የላኩትም እርሳቸው ናቸው። በመክፈቻው ላይም ተገኝተው ንግግር አድርገዋል። ከአስር ዓመት በኋላ በድህረ ገጽ አማካኝነት በተለያዩ ዓመታት የያሊ ተሳታፊ ለነበሩ ወጣቶች ንግግር ሲያደርጉም ለዓመታት ከያሊ ጋር የዘለቀው ቁርኝታቸው በብዙዎች ዘንድ የያሊ እናት አንዳንዴም የያሌ አያት የሚል ቅጽል ስም እንዳሰጣቸው አምባሳደር ግሪንፊልድ ተናግረዋል። ልክ እንደ ጥሩ ናት ወይም ጥሩ አያት ስለ እናንተ ሰዋራ ከእናንተ ጋር በመቆራኘቴ ልቤ በኩራት ይሞላል። ስለምትሰሯቸው ትልልቅ ስራዎች ስሰማም ከሚሰማኝ የበለጠ ሊያኮራኝ የሚችል ነገር የለም። ያሊ በ10 ዓመት ጉዞ 115 ወጣቶችን ከተለያዩ የአፍሪካ ሀገራት ወደ አሜሪካ በማምጣት የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የትስስር መድረኮች አማካኝነትም ከ21 ሺ በላይ ተሳታፊዎች ሲኖሩት ከግማሽ ሚሊየን በላይ አባላት እንዳፈራም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አመልክቷል። ከነዚህ በተለያየ የሙያ መስክ ተሰማርተው ባሳዩት ውጤት የአፍሪካ የወደፊት አመራር ይሆናሉ በሚል ተስፋ ተጥሎባቸው በ2008 ዓ ም ወደ አሜሪካ መጥተው ከነበሩ ኢትዮጵያዊ ወጣቶች መሀል ዲና አንተነህ አንዷ ናት። ደግሞ ሲያደረገኝ ፕሮግራሙ ብዙ ኔትወርክ እዛ ላይ ማለት ነው። Long-term plan, and now more focused. You want to plan, you know, England, for and so I, I went into social business. I'm a local after yeah. More active, offering to go on my own now. Uh, try to chase, uh, you know, more individually, go to my government. ዲና በአሁኑ ወቅት በተለያዩ ክልሎች ውስጥ የሚገኙ እናቶችና ሕጻናት የተመጣጠነ ምግብ እንዲያገኙ የሚያግዝ ተቋም ከፍታ ዝቅተኛ ገቢ ያለውን ማህበረሰብ ታገለግላለች። ሴቶች በኢኮኖሚ ራሳቸውን እንዲችሉም ትሰራለች። የያሊ ያሌ ቆይታዋን ጨርሳ ወደ ኢትዮጵያ ከተመለሰች በኋላም ለተመራቂ ተማሪዎች የስራ ፈጠራና የሙያ ማዳበሪያ ስልጠና ለመስጠት ከአሜሪካ ኤምባሲ የገንዘብ ድጋፍ አግኝታለች። a lot of people in and, and you know, struggle together so with her, which gives you hope not to give up. It's a lot more different than depression, struggle, matrix. I don't social like, you success now my class, I feel like it's very encouraging. Then finally, volunteer, to to I not that were actually younger than, you know, so. ሌላው በያሊ ተሳታፊ የነበረ ወጣት አብርሃም እንድሪያስ ነው። በአሁኑ ወቅት ግሪን አግሮ ሶሉሽን የሚባል አነስተኛ እርሻ ላይ የተሰማሩ ገበሬዎችን ከቴክኖሎጂ ጋር የሚያስተዋውቅ ተቋም ውስጥ ማኔጂንግ ዳይሬክተር ሆኖ ያገለግላል። አብርሃም ያሊ ላይ በመሳተፉ ያገኘውን ጥቅም እንዲህ ይገልጸዋል። አንደኛ በነበርኩበት ዩኒቨርሲቲ ሀያ አምስት የሚሆኑ ከተለያዩ አፍሪካ ሀገር የመጡ እኔ በተሰማራሁበት በአግሪ ብዝነስ ዘርፍ የተሰማሩ ስለነበሩ ከእነሱ የመማር እኔ ብቻ እየገጠመኝ ነው ብዬ አስብ የነበሩ ቻሌንጆች ሌሎችም ሀገሮች እንደነበሩ የማየት እዚህ የነበሩ እድሎችንም እኔ ያልተጠቀምኩባቸው ሌሎች እንዴት እንደተጠቀሙባቸው የማየት እድሉ ነበር። ሁለተኛ ደግሞ የተመደብንበት ዩኒቨርሲቲ ከሴት ዲፓርትመንት ጋር ያዘጋጀው የነበረው ከሪኩለም በተለይ ለዚህ ለግል ቢዝነስ ላይ ለተሰማሩ ኢንተርፕሪነሮች በጣም የሚያሳድግ አይነት ከሪኩለም ነበር እና እዚህ ከተመለስን በኋላ ግንኙነታችን አልተቋረጠም። እዛ ሆነን ያቀድነው የነበረ ቢዝነስ ፕላን እዚህ ከመጣም በኋላ ስንተገብረው ድሮ ከምናስበው አተያይ የተሻለ ኖሮን፣ በተለይ ከፓርትነሮች ጋር እንዴት መስራት እንደሚቻል፣ ፋይናንስ እንዴት ሬይዝ ማድረግ እንደሚቻል፣ ከመንግስት ጋር እንዴት አብሮ መስራት እንደሚቻል ትልቅ እድል ፈጥሮልናል። በተለይ ደግሞ እንደ ድል ማየው የያንግ አፍሪካ ሊደርሽፕ ኢኒሽቲቭ የሁለት ሺህ አስራ ስድስት ተሳታፊ ከነበሩ ኢትዮጵያኖች ጋር የፈጠርነው ጥምረት፣ ጓደኝነት እዚህ ለሁላችንም እድገት አይንክ ጥሩ ቤዝ ሆኖናል ብዬ አስባለሁ። አብርሃም አክሎ ያሊ በግል ብቻ ሳይሆን በአጠቃላይ በአህጉሩ ለሚገኙ ወጣቶች ትስስር መፍጠር ትልቅ መድረክ መሆኑ የተሻለ አንድነት እንደሚፈጥር ያምናል። በአንድ አመት ብቻ የተገናኙት ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች እውን እንደሆኑ አውቃለሁ። ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም። እኔ በግሌ አስራ አራት አስራ አምስት የአፍሪካ ሀገሮች ላይ ዩኒቨርሲቲ አብረን የነበርን በጣም ጥሩ ጓደኞች አሉኝ። ስለዚህ አሁን ኢትዮጵያ ውስጥ አሁን እየሰራ ያለሁትን ቢዝነስ ዛምቢያ ሀገር ከሚገኝ የያሊ ተሳታፊ ሁለት ሺ አስራ ስድስት ከነበረ ጋር ለማስፋት አብረን እየሰራ እንገኛለን። ስለዚህ በግሌ ዛምቢያን ዳይሬክያይኝ ሌሎችም ሀገሮች ኬንያ ያሉ ሌሎች ፓርትነር ለመሆን የሚችሉ ጥሩ ጥሩ የቢዝነስ አጋሮችን ፈጥሮልናል። ያሊ አፍሪካን አንድ ዩናይት አድርጎ የተለያዩ ሀገሮች ያሉ የያሊ ተሳታፊዎች ፕሮጀክት ቀርጸው እንዲፈጽሙ ትልቅ እድል ሰጠዋል ብዬ አስባለሁ። የያሊን አስረኛ ዓመት ክብረ በዓል አስመልክቶ በተዘጋጀው ጉባኤ ላይ ንግግር ያደረጉት አምባሳደር ግሪንፊልድም አጽንኦት ሰጥተው የተናገሩት የወደፊት ስልጣን ተረካቢ የሆኑ ወጣቶች አዳዲስ የአመራር ስልቶችን በመቀየስ መጪው ትውልድ የሚጋፈጣቸውን ችግሮች ማስወገድ እንዲችሉ ነው። ከወረርሽኙ በፊት አፍሪካ በዓለም ላይ ፈጣን እድገት ያለው ኢኮኖሚ ሊኖራት የቻለው እንደናንተ ያሉና የሀገራቸውን የወደፊት ተስፋና ስኬት ላይ አስተዋጽኦ በሚያደርጉና አብረውን ለኖሩ ችግሮች አዳዲስ መፍትሄ በሚያመጡ ወጣቶች ምክንያት ነው። ባለፉት አስር ዓመታት ውስጥ በያሊ ተሳታፊ የነበሩ በርካታ ወጣቶች ዛሬ በትላልቅ የአመራር ቦታዎች ላይ ይገኛሉ። ሌሎች ደግሞ በስራቸው አለም አቀፍ እውቅናን አግኝተዋል። ለምሳሌ አምስት የያሊ ተሳታፊ የነበሩ የአፍሪካ ወጣቶች በመንግስት ከፍተኛ አመራር ቦታ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይጠቅሳል። ከሶማሊያ ተሳታፊ የነበረች ወጣትም ወደ ትጥቅ ትግል እንዲገቡ ተደርገው የነበሩ ህጻናትን ከውትድር ና በማውጣት መልሰው እንዲቋቋሙ ላደረገችው ጥረት በ2011 ዓ.ም ለኖቤል የሰላም ሽልማት ታጭታ ነበር። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። አድማጮች እንግዲህ የአርብ ምሽት መሰናዷችንን እዚህ ላይ ፈጸምን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሰለሞን አባተ በአርቶቱ ስናስተናግዳችሁ አምሽተናል 202276379 በሚለው የስልክ መስመር ላይ ዋትሳፕ ላይ የድምፅ ወይም የጽሁፍ መልእክት አስቀምጡልን በየአምሃሪክ የፌስቡክ ገጽ ላይ ለጋቤና ቪ እያላችሁ ልጽፉልን ወይም ደግሞ ላይክ ልታደርጉን ትችላላችሁ አብራችሁን ስለነበራችሁ እያመሰገንን አርብ ምሽታችንን ከጋምቤያ ባገኘ ነው ሙዚቃ إنه اتألق تنادروا